Uh, as we speak today, actually, uh, what we did immediately is to swing into action and at least provide the needed humanitarian support to these displaced populations that have gotten into Moyale. <laughs> የኬንያ ቀይ መስቀል በሕዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ኃላፊ ኖሊን ሙሳን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ከግንቦት ሰባት ጋር በመተባበር የሽብር ወንጀል በሚል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኝ አንድ እስረኛ በድብደባ የደረሰበትን ጉዳት እንዳይታከም እክል ገጥሞኛል ሲል በዛሬ ዕለት ለፍርድ ቤት ማመልከቱ ተገልጧል። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን። አሁን ደግሞ ርዕሰ ዜናዎችን እናሰማለን። የኤርትራ መንግስት በዘፈቀደ ያሰራቸውን ሁሉ በአፋጣኝ እንዲለቅና ፍትሐዊ ፍርድ የሚያገኙበትን ሁኔታ እንዲያረጋግጥ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ብሪታንያ በሩሲያ ላይ 23 ሩሲያውያን ዲፕሎማቶች ማባረርን ያቀፈ የምላሽ እርምጃ መውሰዷን አስታወቀች። በዓለም የታወቁት የፊዚክስ ሊቅ ስቲቨን ሃውኪንግ በ76 ዓመት ዕድሜያቸው ዛሬ አረፉ። ሳምንታዊ ቅንብሮች ዴሞክራሲና በተግባር እንዲሁም ሴቶችና ቤተሰብ በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ሌላም የትንታኔ ርዕስ ይዘናል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ መጋቢት አምስት 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አረኒሽ ፍስሀየንን ከአቀናባሪያችን ብርሃን ሀይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የኤርትራ መንግስት በዘፈቀደ ያሰራቸውን ሁሉ በአፋጣኝ እንዲለቅና ፍትሐዊ ፍርድ የሚያገኝበትን ሁኔታ እንዲያረጋግጥ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ምክትል ከፍተኛ ኮሚሽነር ኬት ጌልሞር ለሰብአዊ መብቶች ምክር ቤት ዛሬ ሪፖርት ሲያቀርቡ የኤርትራን የመብቶች አያያዝ አስመልክተው በዝርዝር ተናግረዋል። ሊዛ ሽላይን ከጀኔቫ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። ኤርትራ ዛሬ በድፍን ዓለም እጅግ ጨቋኝ ከሚባሉ ሀገሮች አንዷ ሲሉ ሁማን ራይትስ ዋችና አምነስቲ ኢንተርናሽናልን የመሳሰሉ ቡድኖች ለአመታት እየወተወቱ ይገኛሉ። ሀገሪቱ ነጻ ሚዲያ የላትም። የመንግስቱ ተችዎችና ወቃሾች እጣፈንታቸው መታሰር ነው። አብዛኞቹ የሀገሪቱ ወጣቶች ብዙዎች ከባርነት ጋር በሚያመሳስሉት ሁኔታ ለአመታት በብሔራዊ ወይም ሀገራዊ አገልግሎት እንዲማቅቁ ይገድዳሉ ይላሉ። ቡድኖቹ ለኤርትራ ሕዝብ የሰብአዊ መብቶች ይዞታው አልተሻሻለለትም ሲሉ የተባበሩት መንግስታት የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ዛሬ በድርጅቱ የሰብአዊ መብቶች ምክር ቤት ፊት ቀርበው ተናግረዋል። ራሳቸው ያቋቋሙትን የእስልምና ትምህርት ቤት መንግስቱ ስለወረሰባቸው በመቃወማቸው ምክንያት ታስረው በነበሩትና ሰሞኑን ባረፉት የ93 ዓመት አዛውንት አስከሬን ቀብር ስነ ስርዓት ላይ የተገኙ ተይዘው የታሰሩ ሀዘንተኞች መኖራቸው ተነግሮናል። እነሱን ጨምሮ ክስ ሳይመሰረትባቸው ወይም ዳኛ ፊት የመቅረብ እድል ሳያገኙ በሀገሪቱ ወህኒ ቤቶች ውስጥ እየላሸቁ ያሉ በሺዎች የሚቆጠሩ እስረኞችንም እየጎዳ ያለ የዘፈቀደ እስራት የሀገሪቱ የተለመደ ገጽታ ሆኗል። ባለፈው ወር መጨረሻ የሃይማኖት አባቱን አስከሬን ለመሸኘት ሀዘንተኞች በወጡ ጊዜ ተቃውሞ ሲጫር ፖሊስ በሺዎች የሚቆጠሩ ሰዎችን መክበቡ ተዘግቧል። ባለፈው ጥቅምት ወደ ኤርትራ ተልኮ የነበረ አንድ የመንግስታቱ ድርጅት ቡድን ለሀገሪቱ ባለስልጣናት በርካታ የሰብአዊ መብቶች ረገጣ ስጋቶችን አንስቶ እንደነበረ ጊልሞር በዛሬው ሪፖርታቸው ተናግረዋል። and to ensure access to justice. የህግ የበላይነት የሚጠናከርበትንና ሰው የፍትህ አገልግሎት የሚያገኝበትን ሁኔታ አስፈላጊነት ባጽንኦት አንስተናል። እጅግ ለበዛ የሰብአዊ መብቶች ጥሰቶች ስር ወመሰረት የሆነው ገደብ የለሹ ሀገራዊ አገልግሎት እንዲቆም ጠይቀናል። ደብዛቸው እንዲጠፋ የተደረጉ ሰዎች የት እንዳሉ መረጃ በአፋጣኝ እንዲወጣ አሳስበናል። በተመሳሳይ ሁኔታም እስር ላይ የሚገኙ ሰዎችን ቤተሰቦቻቸው እንዲያገኟቸው እንዲደረግም ጠይቀናል። የሰብአዊ መብቶች መከበርን ሙሉ በሙሉ የሚያረጋግጥ ሕገ መንግሥት ተግባራዊ እንዲያደርግ የኤርትራን መንግስት ማሳሰባቸውንም ጊልሞር አክለው ተናግረዋል። የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ስለ ኤርትራ መንግስት ምላሽ ሲናገሩ ሕገ መንግሥቱ እየተከለሰና እየታየ መሆኑን ባለስልጣናቱ እንደ ጠቆሟቸው ገልጸዋል። ምንም እንኳ የሕገ መንግሥታዊ ስርዓት መስፈን ኤርትራ ውስጥ ሊፈጠር የሚችል ሁኔታ እንደሆነ የሀገሪቱ ባለስልጣናት ቢናገሩም ይህ ነው የተባለ የተጨበጠ ውጤት እስከዛሬ አለመታየቱ ተጠቁሟል። ለአስሮች ዓመታት ሰፍኗል ያሉት የሰብአዊ መብቶች ረገጣ ያከትማል በሚል ተስፋ ቢሯቸው ከኤርትራ መንግስት ጋር ለመስራት ያለውን ወይም ቁርጠኛነት ጊልሞር ለምክር ቤቱ አረጋግጠዋል። የዩናይት ስቴትስ ውስጥ በብዙ ሺህ የሚቆጠሩ ተማሪዎች ዛሬ የአገሪቱ ምክር ቤት መሳሪያ ላይ ቁጥጥር ለማድረግ የሚያስችሉ ውሳኔ ያለመድረሱን በመቃወምና በአንድ የፍሎሪዳ ትምህርት ቤት ላይ የተገደሉትን ተማሪዎችም ለማሰብ ከትምህርት ገበታቸው ተለይተው አደባባይ ወጥተዋል። የተማሪዎቹ ተቃውሞ ለ17 ደቂቃዎች ያህል የዘለቀ ሲሆን በፍሎሪዳ የተገደሉትን 14 ተማሪዎችንና ሶስት ጎልማሶችን ለእያንዳንዳቸው አንዳንድ ደቂቃዎች ያህል አስበዋቸዋል። የ19 ዓመት ዕድሜ ወጣት ከአንድ ወር በፊት ማርጀሪ ስቶንማን ዳግለስ በተባለው የሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ ነኝ ነው እንደገደለ የሚታወስ ነው። የዩናይት ስቴትስ የሕግ መምሪያ ምክር ቤት የውሁዳኑ መሪ የውሁዳኑ መሪ ናንሲ ፔሎሲ ዋሽንግተን ላይ በተካሄደው ተቃውሞ ንግግር ሲያሰሙ አስቸኳይ መፍትሄ የሚጠይቀውን እምነታችሁን ወደ ምክር ቤቶቹ ህንፃ ደጃፍ በማድረሳችሁ እናመሰግናለን፣ ነው ያሉት። ተቃውሞውን ያስተባበሩት እንደሚሉት በሀገሪቱ ዙሪያ ወደ ሶስት ሺህ የሚጠጉ ተማሪዎች ከትምህርት ቤቶቻቸው እንዲወጡ ነበር የታቀደው። በዋይት ሀውስ ቤተ መንግስት ፊት ለፊትና በምክር ቤት ህንጻ ፊት ለፊት የተቃውሞ ሰልፍ እንዲካሄድም ነበር የታቀደው። ሌሎች ደግሞ ካለ ፈቃድ የወጡት ተማሪዎች ይቀጣሉ የሚል መግለጻቸው ታውቋል። ብሪታንያ በሩሲያ ላይ ሀያ ሶስት ሩሲያውያን ዲፕሎማቶች ማባረርን ያቀፈ የምላሽ እርምጃ መውሰዷን አስታወቀች። በሶቪየት ህብረት ዘመን የነበረ ለሞት የሚዳርግ የነርቭ ኤጀንት የቀድሞ የሩሲያ ሰላይ ሰርገይ ስክሪፓልንና ልጃቸው ዩሊን ለመመረዝ እንዴት በብሪታንያዋ ሳልስበሪ ከተማ ሊደርስ ቻለ ለሚለው ጥያቄ ሩሲያ ምላሽ ባለመስጠቷ ነው እርምጃው የተወሰደው። የብሪታንያ ጠቅላይ ሚኒስትር ቴሬዛ መይ ስለ ውሳኔው የገለጹት በታችኛው የብሪታንያ ምክር ቤት ባደረጉት ንግግር ነው። መንግስታቸው ከጠላታዊ ተግባር ለመከላከል የሚያስችል ህግ እንደሚያረቅና አዲስ ጸረ ስለላ እርምጃ ለመውሰድ እንደሚያስብበትም ጠቁመዋል። ከብሪታንያ እንዲወጡ የታዘዙት ሩሲያውያን ዲፕሎማቶች የአንድ ሳምንት ጊዜ ተሰጥቷቸዋል። ይህን ያክል ብዛት ያላቸው ሩሲያውያን ዲፕሎማቶች ከብሪታንያ ሲባረሩ በ47 ዓመታት ውስጥ ለመጀመሪያ ጊዜ ነው። ሩሲያ በመመረዙ ተግባር ውስጥ እጄ የለበትም ብላለች። በፔንሲልቬንያ ክፍለ ግዛት ከፒተርስበርግ ከተማ ወጣ ብሎ የሚገኘውን የምርጫ ወረዳ ወክለው ለሕግ መምሪያው ምክር ቤት አባልነት በተደረገ ልዩ ምርጫ ዲሞክራቱ ተወዳዳሪ ኮኖር ላምብ ማሸነፋቸውን ዛሬ ማለዳ አስታወቁ። የምርጫ ባለስልጣናት እስካሁን ባለው ጊዜ ትላንት ስለተካሄደው ምርጫ ውጤት ይፋም መግለጫ ወይም የምርጫ ውጤት አልሰጡም። የሪፐብሊካዊው ሪክ ሳኮንና የዲሞክራቱ ኮኖር ላምፕ የድምፅ አሃዝ የተቀራረበ ስለነበርም የመገናኛ ብዙሃን አሸናፊውን ለመደገ ለመገመት አዳግቷቸው ነበር። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ አባላት ሩሲያ አምና በተካሄደው የአሜሪካ ምርጫ ላይ ጣልቃ ስለ መግባቷ ጉዳይ በሚደረገው ምርመራ እንደሚቀጥል ዛሬ አስታውቀዋል። ሪፑብሊካውያን የኮሚቴው አባላት የምርመራው ስራ አብቅቷል ሲሉ ትላንት ማስታወቃቸው ይታወሳል። ዲሞክራቱ አዳም ሼፍ ዲሞክራቶች መቀጠል አለበት ስለሚሉት የምርመራ አካሄድ ባለ 22 ገጽ ዘገባ አቅርበዋል። ገና መጠየቅ ያለባቸው የዋይት ሀውስ ቤተ መንግስት ባለሥልጣኖችና የስለላው ኮሚቴ አባላት እንዳሉ አዳም ሼፍ አስገንዝበዋል። ሪፑብሊካውያን ያወጡት የምክር ቤት የስለላ ኮሚቴ ለአንድ ዓመት ያህል ሲካሄድ ስለቆየው ዘገባ የተዛባና በዋይት ሀውስ ቤተ መንግስት ሊጻፍ ከሚችል የተሻለ እንደማይመስል ገልጸዋል። በመጨረሻም እውቁ የፊዚክስ ሊቅ ስቲቨን ሃውኪንግ በሰባ ስድስት ዓመት እድሜያቸው ዛሬ ያረፉ ዓለም ከተጀመረበት ጊዜ አንስቶ ጨረርም ሆነ ሌላ ነገር ሾልኮ ሊወጣ የማይችልበት ስፍራ መኖሩን ውስብስብነቱን ድረስ የሚሄድ የጠፈር ምርምርና ጥናት አድርገዋል። ለአስርት ዓመታት ያህል በካምብሪጅ ዩኒቨርሲቲ በሂሳብ መምህርነት አገልግለዋል። ዛሬ ታዲያ የካምብሪጅ ከተማ በሚገኘው መኖሪያ ቤታቸው በሰላም እንዳረፉ የቤተሰባቸው ቃል አቀባይ አስታውቀዋል። የሀውኪንግ ልጆች ሉሲ፣ ሮበርትና ቲም ባወጡት መግለጫ ትልቅ የሳይንስ ሊቅና ልዩ ሰው ነበሩ፣ ስራቸውና ያስተላለፉት ቅርስ ለአመታት ሲታወሱም ይኖራሉ ብለዋል። ሀውኪንግ በ ሀያ አንድ አመት ዕድሜያቸው በያዛቸው ህመም ሳቢያ መናገር ሳይችሉ የቆዩ ናቸው። መንቀሳቀስ ስለማይችሉም በተንቀሳቃሽ ወንበር ላይ ሆነው ነበር የሚዘዋወሩት። የሚናገሩትም ከተንቀሳቃሽ ወንበራቸው ጋር በተያያዘ የድምፅ መሳሪያ አማካኝነት ነው። የሀኪሞች የጥቂት ዓመታት ዕድሜ ብቻ እንደሚኖራቸው ነበር በጊዜው የተነበዩት። ሆኖም እስካሁን በነበረው ጊዜ ከመኖር አልፈው ታላላቅ የጥናት ምርምርና ቅርሶችን ትተው ለማለፍ የቻሉ ናቸው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ ስንብታቸውን በተመለከተ እውነቱ ለመናገር ተገቢ ያልሆነ አካሄድ ነው። ፕሬዚደንቱ የሄዱት እንዲያውም ክብረ ነክ ቢል ጥሩ የሚገልጽ ይመስለኛል። ክብራቸውን፣ የሰውየውን ስብዕና በሚነካ ሁኔታ በትዊተር ነው። ፕሬዚደንቱ በትዊተር አሰናብቻለሁ ከሌን ተተኪውን ማርክ ፖምፔን ተክቻለሁ፣ ለእጩነት ያቀርባለሁ ለኮንግሬስ ለሴኔት እሱን ግን አሰናብቻለሁ ብለው ነው ሬክስ መርዶን የሰሙት። ፕሮፌሰር ብሩክ ኃይሉ ናቸው። በኦሃዮ ዩኒቨርሲቲ ስክሪፕስ የጋዜጠኞች ወይም የጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህር ናቸው የሰማችኋቸው ኢትዮጵያን ጨምሮ በአራት የአፍሪቃ ሀገሮች ካደረጉት የሥራ ጉብኝት መልስ በትላንትና ሁለት የዩናይት ስቴትስን ምድር በረገጡ ሰዓታት ውስጥ በፕሬዝዳንት ትራምፕ ውሳኔ ከሥራቸው በተሰናበቱት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስንብትና አንድምታ ዙሪያ ከሰጡት ትንታኔ የተወሰደ ነው። ሙሉ ቅንብሩ በምሽቱ ዲሞክራሲ በተግባር በሁለተኛው አጋማሽ ይቀርባል። አንድ ሌላ ቅምሻ እናክል። ከሌሎች አሜሪካውያን እኩል አይደለንም የሚለውን አመለካከት ተቀብለ ነው ያስተናገድ ነው ይመስለኛል። ይሄ ደግሞ ተቀባይነት ያለው ነገር አይደለም። ለልጆቻችንም የሚሰጠው መልእክት የደከመ ነገር ነው። አሌክሳንደር አሰፋ ይባላል። ለጄኔቫ ለኔቫዳ መንግሥታዊ ምክር ቤት እየተወዳደረ ያለ ትውልድ ኢትዮጵያ ነው። የአዲስ አበበ የዛሬው ኢትዮጵያውያን በአሜሪካ ፕሮግራም እንግዳ ነው። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ባለፈው ቅዳሜ ዕለት ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሰደዱ የተሰደዱ ኢትዮጵያውያን የተለያየ ቁጥር እየተገለጠ ሲሆን ስደተኞቹ ባሉበት ስፍራ ተገኝቶ በመስራት ላይ ወይም በመርዳት ላይ የሚገኘው የኬንያ ቀይ መስቀል አሁንም ስደተኞቹን በመመገብና በመመዝገብና በመቁጠር ላይ በመሆኑ ቁጥሩ እያሻቀበ መሆኑን አመልክቷል። ሸሽተው ድንበሩን ከተሻገሩ ኢትዮጵያውያን መካከል በአሁኑ ወቅት በአምስት ቦታ ላይ ተጠልለው እንደሚገኙ ገልጠው ቀይ መስቀል ለሴቶችና ለህፃናት ቅድሚያ በመስጠት እየመዘገባቸው መሆኑን ተናግረዋል። በትናንትናው ምሽት ሜዳ ላይ በዝናብ ሲበሰብሱ ማደራቸውንም ተናግረዋል። በሌላ በኩል በሞያሌ ከተማ ዘመድ በሕይወት ያለፈባቸውና የቆሰሉ ሰዎችን አነጋግረን ሰዎች ሁሉ ሸሽተው ከተማው ባዶ ሆነዋል ይላሉ። ጽዮን ግርማነች ዝርዝሩን የያዘችው ከቅዳሜ መጋቢት አንድ ቀን 2010 ዓ.ም ጀምሮ የኢትዮጵያ ሞያሌና የኬንያ ሞያሌ ሁለት ነገሮችን እያስተናገዱ ናቸው። ሸዋበር በተባለው ቀበሌ በመከላከያ ሰራዊት አባላት በተተኮሰ ጥይት አስር ሰዎች ከተገደሉና አስራ አንድ ሰዎች ከቆሰሉ በኋላ ቀያቸውን ለቀው የተሰደዱት ሰዎች ቁጥር ምዝገባ ባደረገው ቁጥር እየጨመረ መሄዱን የኬንያ ቀይ መስቀል የሕዝብ ግንኙነትና የኮሚኒኬሽን ኃላፊ ኖኤላ መሱንዲ ለአሜሪካ ድምጽ ተናግረዋል። and at በመጀመሪያ ያደረግነው ወደ ሞያሌ እየገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። እስካሁን እንዳየነው ከሆነ የስደተኞቹ ቁጥር እየጨመረ ነው። ሰኞ እለት መግለጫ ስናወጣ ቁጥራቸው ወደ ሁለት ሺ ነበር። ትላንት ወደ አምስት ሺ ከፍ አለ። ዛሬ ደግሞ ወደ 8 ሺ 592 ሰዎች አሻቅቧል። እያገኘ ነው ያለን መረጃ ተጨማሪ ቤተሰቦች ወደዚህ ወደ ሞያሌ እየሸሹ መሆኑን ነውና ቁጥሩ አሁንም እንደሚጨምር እንጠብቃለን። ኢትዮጵያውያኑ ኢትዮጵያውያኑ ስደተኞች በተለያዩ ማለትም በኬንያ ሞያሌ፣ ሰሲ፣ ሶሎሎ፣ ሶማሬ፣ ሲፋ፣ ማኢይ፣ ኩኩብ ጋታ፣ ኮርማና፣ ዳምባላ ፋቻን በተባሉ ስፍራዎች ፈስሰው እንደሚገኙ፣ አንዳንዶቹም ደግሞ በኬንያውያን ቤቶች ውስጥ እንደተጠለሉ ገልጸዋል። የኬንያ ቀይ መስቀል ቃል አቀባይ ኖኤላ መሱንዲ ለስደተኞቹ አንዳንድ እርዳታ እያቀረቡ መሆኑንም ጨምረው ተናግረዋል። ይህም የእርዳታ ምግብ እደላ፣ የጤና አገልግሎትና በጤና ነክ ጉዳዮች ዙሪያ መረጃ መስጠትን ይጠቀልላል። ለምሳሌ የንጹህ ውሃ አጠቃቀም ጉዳይ፣ የንጽሕና ጥበቃ፣ የተንቀሳቃሽ መጸዳጃ ቤቶች አጠቃቀም እና እነዚህን የመሳሰሉ ናቸው። የኬንያ ቀይ መስቀል ቃል አቀባይ በተጨማሪ የኢትዮጵያኑ ስደተኞች ቁጥር እየጨመረ ቢሄድም ሰብአዊ ስቃያቸውን ለማቅለል የተቻለው ጥረት ይደረጋል ብለዋል። የሞያሌ ከተማ ከንቲባ አቶ አስቻለ ዮሐንስ ሰኞ ለት ስናነጋግራቸው በደረሳቸው መረጃ ወደ ሀምሳ ሺህ የሚጠጉ ሰዎች የኬንያን ድንበር እንደተሻገሩ ገልጸውልን ነበር። በዛሬው ዕለት የተጣራ መረጃ ደርሷቸው እንደሆነ ለማግኘት ብለን መልሰን ስንደውልላቸው ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሻገረው ስሙን እንዳንጠቅስ የጠየቀው ወጣት ተሰዳጆቹ በተለያየ ቦታ እንደሚገኙ ገልጿል። ያለበት ቦታ ላይ ዛሬ በጣም ብዙ ነው ከውጭ ጨምሮ ነበረ ኑሮ አንጻር ማለት ነው እና እኔ አካባቢ ያለሁት እኔ እኔ ቦታ ብቻ ያለው ወደ አንድ ግቢ ቦታ ነው። አንድ ግቢ አንድ አስር ሺህ ምናምን ይሆናሉ በግምት ማለት ነው። ግን ወደ አምስት ቦታ ስለሆነ አሁን ተጨባጭ መረጃ በተለይ እነሱ ቀይ መስቀል ምናምን አሁን አብዛኛው ተጽፈዋል። አብዛኛው ማለት ሞ ሰባ ፐርሰንት በላይ ተጽፈዋል። እኛ አካባቢ ያለው አሁን አንድ ቦታ ብቻ ነው የሰው ግቢ ያልኩሽ ማለት ነው የማሙድ አሊ ግቢ የሚባል ቦታ አለ ኮምፓውንዱ እዛ ውስጥ ነው የተሰባሰብነው ዛሬም ደግሞ ከመርሳቤት ካውንቲ ምክትል ሀላፊ መጥቶ አናግሮ ነበረ የተለያዩ ደግሞ ጋዜጠኞችን መጥቶ ነበረ እና እዛ ላይ በጣም ብዙ ነበሩ የኬንያ ቀይ መስቀል በተለይ ለህፃናቶች ወተት እያቀረበ መሆኑን ገልጾ ነገር ግን መጠለያው ክፍት ስለሆነ ቀን ፀሀይ ትላንት ማታ ደግሞ ዝናብ እንደዘነበባቸው ነግሮናል በዛሬ ዕለትም ከየገጠሩ የመጡ ሰዎች ካምፑን እየተቀላቀሉ መሆኑን ተናግሯል። በሞያሌ ከተማ ሸዋበር በተባለችው ቀበሌ ቅዳሜ እለት የስድስት ልጆች አባት የሆኑት ወላጅ አባቱ አቶ ቱ አቶ ከኑ ቀንጨሬ እንደተገደሉበት የተናገረው ልጃቸው አባ ዱባ ከኑ አባቱን ከስደት ከተረፉ ከተወሰኑ የመንደሩ ሰዎች ጋር ቀብሮ አሁን ብቻዬን እደጅ ቁጭ ብያለሁ ብሎኛል። የስልሳ አመት ሰው ነው። ያው ብዙ እንትን የሚል ሰው አይደለም። ያው የስራ ሰው ነው። ከብት ምናምን ግደው ከዛ በቃ ጠዋት ከበዓል ሄዶ መጥቶ ቤት መጥቶ ምሳ በልቶ እንዲህ ሻይ ቡና እሄዳለሁ ብሎ ወደ ኬላ ስወጣ እንዲህ ሻይ ቡና የመጣ አትውጣ እያለው ሻይ ቡናው ራሱ አልጨረሰም፣ ግማሽ ራሱ አላደረገውም። ከዛ በኋላ ወታደሮች ተኩስ ጀመሩ። ወታደሮች ጀመሩና መጡ። እነሱ ሰዎች ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይሄ አካል ገደለው ነው ብሎ እንትን አሉ። እሱን አትነሱና መሳሪያውን አንጋት ላይ አደቀኑ፣ መጡት በቃ። ከዛ ድረት ላይ ነው ተመጣ። በሁለት ጥይት ነው ተመጣ። ሁለት ጥይት አንዱ አንገቱ ላይ ነው፣ አንዱ ደግሞ ድረቱ ላይ ነው። እዛ በኋላ በቃ እኔ እንደዚያ ሰዓት እዚያው ሰፈር ውስጥ ነበርኩኝ። ሰፈር ውስጥ እየተባረረን ከሰፈር ራሱ የትን እየጫካ ውስጥ ነው አለ ወደዚህ ቱክሱ ምናምን ቆ መዋሽ ተብሎ ወደዚህ እየመጣን የሆነ ዘደኞች አሉ፣ ደወሉልኝ ምንም እዛ በቃ አባቴ ሞተዋል። ከመተዋል ሰብየ እቶው በዚ እሳት አላመንኩም ነበር። ስመጣ በቃ ወይ ሰውን ብቻ ነው አገኘው። የበዛው ሰው ተሰዷል። ሁኔታው በጣም ያስፈራል ብሏል። ወይዘሮ ሻላ ኩላ ከቆሰሉት መካከል ናቸው። በእለቱ ከመኖሪያ ቤታቸው አካባቢ ተኩስ ሲሰሙ ወጥተው እንዳዩ ነግረውናል። በወቅቱም የመከላከያ ሰራዊት አባላቱ ሲተኩሱ በማየታቸው አምስት ልጆቻቸውን ይዘው ቤታቸው ውስጥ ገብተው በራቸውን እንደዘጉም ዘጉም ገልጸዋል። በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ። አሁን በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ እንዳሉም ነግረውናል ቅዳሜ ዕለት የመከላከያ ሰራዊት አባላት ባደረሱት ጥቃት በሞያሌ የአስር ሰው ህይወት መጥፋቱንና አስራ አንድ ሰዎች መቁሰላቸውን መዘገባችን ይታወሳል የኮማንድ ፖስቱ ሴክረታሪያትም አደጋው በተሳሳተ መረጃ የደረሰ ነው ማለቱን መዘገባችንም አይዘነጋም በሌላ ዘገባ ባለፈው ቅዳሜ ግድያ የተፈጸመውን ግድያ ሸሽተው በኬንያ ሰፍረው የሚገኙ የኢትዮጵያ ስደተኞች ዘላቂ መፍትሄ እንዲያገኙ የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ተጨማሪ የሰው ኃይል ወደ ቦታው ሊልክ መሆኑን የድርጅቱ የኬንያ ቅርንጫፍ ቃል አቀባይ ዩቮን ኒዴጌ ተናገሩ። ሚስ ዩቮን ድርጅቱ እስካሁን ከ8 ሺ በላይ ሰዎችን መለየቱን ተናግረው ዩኤንኤችሲአር ከኬንያ መንግስት ጋር ተገን ጠያቂዎቹ የህግ ከለላ እንዲያገኙ እየሰራ መሆኑንም ገልጠዋል። የኬንያ ስደተኞች ጉዳይ ቢሮ በበኩሉ በቅርቡ አስፈላጊ ትብብር ለማድረግ እንደሆነ ስ አመልክቷል። ገልሞ ዳዊት ዘገባውን ከናይሮቢ አድርሰናል እነሆ። ባለፈው ቅዳሜ የኢትዮጵያ መከላከያ ሰራዊት ተኩሱ ከፍቶ ቢያንስ አስር ሰዎችን ከገደለና በርካቶችን ካቆሰለ በኋላ በሺዎች የሚቆጠሩ የከተማዋ ነዋሪዎች ኬንያ ድንበር በአራት ጊዜያዊ ቦታ ሰፍሮ ይገኛሉ። ስደተኞቹን የኬንያ ቀይ መስቀል ሰብአዊ እርዳታ በማድረግ ላይ ሲሆን የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከኬንያ መንግስት ባለሥልጣናት ጋር የሚረዱበትን መንገድ በማጥናት ላይ ይገኛል። የዩኒስያር ኬንያ ቅርንጫፍ ቃል አቀባይ ይቮን እንደገ ድርጅታቸው በዚህ ሳምንት መጨረሻ ሌላ ተጨማሪ የሰው ኃይል ወደ ቦታው ለመላክ መሆኑን ለአሜሪካ ድምፅ ተናግረዋል። ሚስ ይቮን አክለው ስደተኞቹ ጥገኝነት የመጠየቅ መብታቸው ተጠብቀው ሕጋዊ ከለላ እንዲያገኙ ድርጅታቸው ከኬንያ መንግስት ጋር እየሰራ መሆኑን ገልጸው የተፈናቃዮቹ ቁጥር የሚጨምር ከሆነ የማርሳቤት ግዛት አስተዳደር ከኬንያ ሀገር ሚኒስተር ጋር ሆኖ ስደተኞቹ የሚረዱበትን ቦታ ማዘጋጀት እንዳለበትም አስገንዝበዋል። የኬንያ ስደተኞች ጉዳይ ቢሮ በበኩሉ ሁኔታውን እየተከታተለ መሆኑን ገልጸው ለስደተኞቹ አስፈላጊውን እርዳታ ለማድረግ በዩንችሲር እየተደረገ ያለውን ጥናት ውጤት እየተጠባበኩ ነው ብለዋል። ስታሊኛሊ የድርጅቱ ባልደረባ ናቸው። አዎን፣ ስለ ጉዳዩ እኛም እናውቃለን። እናም ከዩኤን ኤችሲአር ጋር ሆነን ሁኔታውን እያጤን ነው። በመቀጠልም አስፈላጊውን እርምጃ የምንወስድ ይሆናል። ከአካባቢው ያነጋገርናቸው የአይን እማኞች እንደሚሉት አሁንም የሞያሌ ነዋሪዎች የኢትዮጵያ መከላከያ ሰራዊት ጥቃት ፍራቻ ወደ ኬንያ በመሰደድ ላይ እንዳሉ ነው የሚናገሩት። ወይዘሮ ሎኮ ከአምስት ልጆቻቸው ጋር ከሞያሌ ሸዋበር ተሰደው ኬንያ ይገኛሉ። ትላንት ወደ ቤታቸው እንዳይመለሱ መከልከላቸውን ይናገራሉ። ይሄ መንግስት በጣም እያስቸገረን ነው። ትናንትና እንኳን ልጆቻችንን ከሸዋ በር ጠመንጃ ደግነው አባረው መለሷቸው። ሰው አሁንም እየሸሸ ነው። እኛ ራሳችን ከቤታችን የምንለብሰውን ልብስ ለመውሰድ ሄደን ነበር፣ ሸሽተን ተመለስን። ይህ በእንዲህ እንዳለ በሞያሌ የደረሰውን ግድያ ሽሽቶ ኬንያ የሚገኙት ወጣቶች ዛሬ ሰላማዊ ሰልፍ ማካሄዳቸውም ታውቋል። በሰልፉ ላይ ከትምህርታቸው የተፈናቀሉ ተማሪዎች የተሳተፉበት ሲሆን በሰልፉም በከተማዋ ለተፈጸመው ግድያ መንግስትን ነክፈዋል። አብዲ ኤባ በሰልፉ ላይ የነበረ የአስራ ሁለተኛ ክፍል ተማሪ ነው። ሰልፉ በሰው ሀገር ተሰደው እየተቸገሩ ስላሉ ቤተሰቦቻችን ፍትህ መጠየቅ፣ ከትምህርት ገበታቸው የተፈናቀሉ ተማሪዎች መብታቸው እንዲጠበቅ የሰብአዊ መብት በኢትዮጵያ እንዲከበርና ይህ መንግሥት ስልጣን ለቆ በፍትህ በሚያስተዳድር እንዲተካ ስለ መጠየቅ ነው። አብዲ በሰልፉ ላይ በሺዎች የሚቆጠሩ ተማሪዎች እንደተገኙና የአካባቢው የኬንያ ባለሥልጣናት ቀርቦ እንዳነጋገሯቸው ተናግሯል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት ሰባት ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኘው አቶ አስቻለው ደሴ በድብደባ ተጎዳ ያለውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰማ። ጠበቃው አቶ አለልኝ ምህረቱ የዛሬው የችሎት ሁኔታ ለአሜሪካ ድምፅ እንደተናገሩት ከዚህ ቀደም ተከሳሹ የተጎዳውን አካሉን ለፍርድ ቤቱ ገልጦ በማሳየቱና በዓለም አቀፍ መስቀል በመጎብኘቱ ክትትል ተጀምሮለት እንደነበር መናገሩን ገልጸው ነገር ግን በሂደት ለተገኘው ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ቀጠሮ ሳይወስድ እንደቀረ ተናግሯል ብለዋል። ጽዮን ግርማ ጠበቃውን አቶ አለልኝ ምህረትና አነጋግራ ተከታዩን ዘግባለች። ጠበቃው አቶ አለልኝ ምህረቱ ለአሜሪካ ድምጽ ራዲዮ ስለ ደንበኛቸው ሲናገሩ አቶ አስቻለው ደሴ በሀያዎቹ ቤት ውስጥ የሚገኝ ወጣት ሲሆን በሐምሌ ወር 2009 ዓ ም በሽብር ወንጀል የተከሰሰው ከሌሎች ሶስት ተጠርጣሪዎች ጋራ ነው። ጉዳዩም በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እየታየና ምስክር ለመስማት በቀጠሮ ላይ ነበር። ነገር ግን አቶ አስቻለው ከተከሰሰ ጊዜ ጀምሮ ለፍርድ ቤት አቤቱታ በማቅረብ ላይ ይገኛል ብለዋል። ፖሊስ ወንጀል ምርመራ ቢሮ ደረሱብኝ የሚላቸው ጉዳቶች አሉ። በየጊዜው ለችሎት ያቀርብ ነበረ። በተለይ በአንድ ወቅት ልብሱን አውልቆ እስከ ማሳየት ደርሰው ነበር። በዛ ምክንያት የተጎዳ አካል አለው። ለዛ በቂ ሕክምና ሊያገኝ አልቻለም ነበር። የዓለም ቀይ መስቀል ማህበር ሄደው አይተውታል። ከዛ በኋላ ሕክምና እንዲያገኝ ተደርጎ ቅሊንጦ አጠቃላይ ሆስፒታል ይባላል፤ ለማረሚያ ቤቱ ታራኞች የሚመረምር ወይም የሚያክም ከዛ ተመርምሮ ሪክ ተባለ ከአቅማችን በላይ ነው ብለው ሪፈር ያደረጉት ወደ ቅዱስ ጳውሎስ ሆስፒታል ተላከ የቅዱስ ጳውሎስ ሆስፒታል ደግሞ በተደጋጋሚ ምርመራ ካደረገ በኋላ ለየካቲት ሀያ ሰባት ቀን ሁለት ሺህ አስር ዓመተ ምህረት ለቀዶ ጥገና ቀጠሮ እንደያዘው አነብረው ነበረ። አቶ አስቻለው ከዚህ ቀደም በነበረ ቀጠሮ ፍርድ ቤቱ ጉዳቴን ሊያይልኝ ይገባል በሚል የለበሰውን ልብስ በማውለቅ የተጎዳውን አካሉን ለችሎት ባሳየበት ጊዜ በአዳራሹ ውስጥ የነበሩት ሰዎች በሙሉ ሐዘን ተሰምቷቸው እንደነበር አቶ አለልኝ ተናግረዋል። በጣም ስሜት ነበር ገልጦ ሲያሳይ። ለመከልከልም አስበው ነበር ነገር ግን ያው ክልክሉን አልተቀበለም። በተለይ በዛን ቀን ያው ምልሽ ጥሩ እንትን አልነበረም። በጣም ብዙ ህዝብ ነበረ ተመልካችም ነበረ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብብሎ ነው በቃ እሱን አውልቆ ያሳየው። እንኳን በግሌ መክሬው ነበረ ምናልባት ከሞራሌ ከምናምን ጋር ብዬ። በፍጹም ምን አይነት ሞራል ያለኝና ነው ይህን የምትከለክለኝ ያለኝ ተቃወምም ሞራሌና ሙቷ አለረ ብዙ ሞራል የለኝም አለና ወልቆ ያሳየ የዛሬው ቀጠሮም መደበኛ እንዳልነበር የተናገሩት አቶ አለልኝ አንደኛ በዋናው የቀዶ ጥገና ቀጠሮ ዕለት ወደ ሆስፒታል እንዳልተወሰደና ሁለተኛ ደግሞ ቂሊንጦ ማረሚያ ቤት ዞን አራት በሚባል ቦታ ጨለማ ቤት ውስጥ በመታሰሩ ከዛ እንዲወጣ ማመልከቻ በማቅረቡ ነው ብለዋል። ለቀዶ ጥገና ሕክምና በተቀጠረበት ቀን አማረሚያ ቤቱ አልወሰደውም በቅዱስ ጳውሎስ ሆስፒታል ማለት ነው። በአለመሄድ ምክንያት የታሰበለት ቀዶ ጥገና አልተደረገለትም። እሱ እንግዲህ እንደሚለው በድብደባ ምክንያት ደረሰብኝ የሚለው የዘርስ ለው ላይ ከፍተኛ ችግር ስላለ ቀዶ ጥገና ካልወጣ በስተቀር ወደ ሌላ ሊለወጥ ይችላል ብሎ የቅዱስ ጳውሎስ ሆስፒታል ሐኪሞች ለቀዶ ጥገና እንደ ቀጠሯቸው በት እንደነ ነቱም ነገር ግን በቀጠሮ ማረሚያ ቤት ሊወስደው ስላልቻለ እንደገና ለሌላ ረጅም ቀጠሮ ስላልፎብኛል በሚል መዛሪያ ቤት ያቀረበው። እኔ እንዳናገርኩት ሐኪሞቹ ያሉት በቀዶ ጥገና አካል ወጣ በስተቀር አይንኬሽን እያደገ ሄዶ ወደ ሌላ ሊለጎት እንደሚችል እንደነገርኩት ነው የነገረኝ ገና ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ለማድረግ ረዘም ያለ ቀጠሮ እንደሚያስፈልግ ይህንን ቀጠሮ ለማግኘትም የተለያዩ ምርመራዎችን ሲያደርግ እንደነበር አቶ አስቻለው ለችሎት አመልክቷል ብለዋል። የቀዶ ጥገናውን ለማድረግም ለየካቲት 272010 ዓ ም ቀጠሮ ተሰጥቶት የነበረ ሲሆን የቂሊንጦ ማረሚያ ቤት ኃላፊዎች ግን ሁለት ቀን አሳልፈው የካቲት 292010 ዓ ም እንደወሰዱት ተናግሯል። በዚህ እለት ግን ሐኪም ባለመኖሩ በነርሱ አማካኝነት ለግንቦት 17 ሌላ ሌላ ተለዋጭ ቀጠሮ እንደተሰጠውና እንደተራዘመበት አመልክቷል። ፍርድ ቤቱም ይህንን ሁኔታ ተመልክቶ ሆስፒታሉ ቀጠሮውን እንዲያሳጥርለት ሁኔታውን ለማስረዳት እንዲችል እስር ቤቱ ወደ ሆስፒታል እንዲወስደው እንዲታዘዝለት አቤት ማለቱን ጠበቃው ተናግረዋል። ፍርድ ቤቱም አቤቱታውን በጽሁፍ እንዲያቀርቡ ትዕዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቶናል ብለዋል። ከጨለባ ቤት እንዲወጣ ላቀረበው አቤቱታም አቃቤ ሕግ የሰጠው ምላሽ ተመርምሮ ለብይን ለአርብ መጋቢት ሰባት 2010 ዓ ም ተለዋጭ ቀጠሮ መስጠቱ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ በተጠረጠሩት በነ ማስረሻ ሰጥ መዝገብ ብይኑን ሳያሰማ ቀረ። ተጠርጣሪዎቹ ቅሬታቸውን በምሬት አሳውቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝር አለው። ዶክተር ፍቅሩ ማሩን ጨምሮ በእነ መቶ አለቃ ማስረሻ ስጤ የክስ መዝገብ ክስ የተመሠረተባቸው 38 ተጠርጣሪዎች ባለፈው ሰኞ መጋቢት ሦስት ቀን 2010 ዓ ም የፍርድ ቤቱን ብይን ይጠባበቁ ነበረ። ይሁንና ፍርድ ቤቱ በተለያዩ ምክንያቶች ብይኑ እንዳልደረሰለት አስታውቋል። ከሰላሳ ስምንት ተጠርጣሪዎች መካከል ሀያ ሰባት ለሚሆኑት ጥብቅና የቆሙት አቶ ወንድሙ ኢብሳ ብይኑ ላለመድረሱ ፍርድ ቤቱ የሰጠው ምክንያት ምን እንደሆነ ለቪኦኤ አብራርተዋል። ብይን ያልሰጡበት ምክንያት ሁለት ነገር ነው። አንደኛ ከመሀላችን አንድ ዳኛ ስልጠና ገብቶ ጉዳዩን የያዘው እሱ በመሆኑ፣ ሁለተኛው ፋይሉ የተለያዩ ጉዳዮች በጣም ሰፊ በመሆኑ እና ይህን ሁሉ ዝርዝር ማውጣት ስላለብን ጊዜ ነው ያጠረን። እነዚህ ሁለቱም ምክንያቶች ነው ያነሱት። ቀደም ሲል አቃቢ ሕግ በተከሳሾቹ ላይ አቀርባለሁ ያለውን የሰውና የሰነድ ማስረጃ አጠቃለው ስለነበረ ፍርድ ቤቱም የቀረበውን የሰውና የሰነድ ማስረጃ አግባብነት ካለው የሕግ ድንጋዊ ጋር መርምሮ ብይን ለመስጠት ለዕለቱ ቀጥሮ ነበረ። ፍርድ ቤቱ ብይኑ እንዳልደረሰለት ሲገልጽ ተጠርጣሪዎቹ የፍርድ ቤቱን ዳተኝነት በብርቱ ተቃውመዋል። የተቃውሟቸው ዋናው ምክንያትም አሁን ያሉበት የእስረኞቹ ማቆያ አስተዳደር የሚያደርስባቸው በደል እንደሆነም ታውቋል። አቶ ወንድሙ ይብሳ በዕለቱ ፍርድ ቤቱ እንዲናገሩ በሰጣቸው ፈቃድ መሰረት ታሳሪዎቹ አቅርበውታል ካሉት አቤቱታ የጥቂቶቹን በምሳሌነት ዘርዝረዋል። በአንደኛ ደረጃ ለምሳሌ ሀያ ስምንተኛ ተከሳሽ አባ ጋፋር የሚባለው ልጅ ኦፊሰር ግርማ የሚባል ሰውና ሌላም ኦፊሰር ሽ የሚባሉ ሰዎችን ስንጠቅሰው እዚህ ቦታ ነው የምንገል ሬሳዊ ነው ከዚህ ቦታ የሚወጡ የት የሚወጣው አትወጣም በህይወት ተብዬ የት እንደሚገደል ቦታ ሁሉ አሳይቶኛል። የሕይወት ዋስትና የለኝም። ሌሎችም የሕይወት ዋስትና የላቸውም። ዘንጋዳ ነው የምንበለው ምግባችንን ተብሎ ዘንጋዳ ብቻ ሳይሆን አሸዋ ተጨምሮበት ነው አሸዋ ነው ምን በላው። ሆን ብሎ እኛን ለመፍጀት ነው የሚደረገው የምን በጣም ከረር ያለ ና ረዘም ያለ ነው ያቀረበው። ሌላ ደግሞ ከኦሮሚያ ክልል የመጣ ሰው ነው። እሱም ደግሞ እንደዚህ እዚህ ሞያሌ አካባቢ የተደረገው ነገር የወገን ጦር ወይም ደግሞ የሀገር መከላከያ ሳይሆን በጠላት እጅ ነው ያለ ነው። ሆን ተብሎ እኛን ለመፍጀት ነው ምነው። አንድ አንዱ ደግሞ ከጎጃም የመጣ ልጅም አለ። እሱም እንደዚሁ እዚህ ቦታ ነው የምትገደለው ልክ አንደኛው እንዳለው እዚህ ቦታ እንደምገደል ኦፊሰር ግርማ ኦፊሰር ግቡሽ የመሳሰሉ ሰዎች እንደዚህ አይነት በደል ያደረሱብን ነው። በጥናና አስኛ የለንም። ፍርድ ቤቱ በመጨረሻም ለሚያዚያ አስራ ስድስት ቀን ሁለት ሺ አስር ዓመተ ምሕረት ብይኑን ለማሰማት ተለዋጭና የመጨረሻ ቀጠሮ መስጠቱን አቶ ወንድሙ ጨምረው ገልጸዋል። ይህ ይሳካ ወይንም አይሳካ የምናውቀው በዕለቱ ይሆናል ሲሉም ገልጸዋል። አቃቢ ሕግ ከአንድ ዓመት በፊት በእነ ማስረሻ ሰጠ መዝገብ የቅሊንጦ ወህኒ ቤትን አቃጥላችኋል በሚልና በሽብር ወንጀል ድርጊት ክስ እንደ መሠረተባቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን የቃጠሎውን ሁኔታና ደርሷል የተባለውን የመብት ጥሰት ያጣራበትን ሪፖርት ይፋ እንዳደረገም ይታወሳል። ተጠርጣሪዎቹ ተፈጽሞብናል የሚሉት የማሰቃየት ተግባርም እውነት መሆኑን ኮሚሽኑ በሪፖርቱ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን። ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ከአንድ ዓመት በላይ ጊዜ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሬክስ ቲለርሰን ከስልጣን መነሳታቸው በአሁኑ ሰዓት መሆኑ እንጂ ያን ያህልም አስደናቂ ባልነበረ ተብሏል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕና ቲለርሰን በአያሌው የውጭ ፖሊሲዎች ላይ ተስማምተው እንደማያውቁና ፕሬዚዳንቱም ብዙ ባለስልጣናትን እንዳባረሩ ይታወቃል። ቲለርሰን ከአፍሪካ ኦፊሴላዊ ጉዟቸው በተመለሱ ማግስት ታዲያ ፕሬዚዳንቱ በትዊተር መልእክት ከስልጣን እንዳወረዷቸው ሲረዱ ሁኔታው አግራሞትን እንደፈጠረባቸው አያጠያይቅም፣ ይላል የተከታዩ ዘገባ ዝርዝር። የቲለርሰን ያልተጠበቀ ከስልጣን መነሳት የፈጠረው ስሜት የአሜሪካ ድምጿ ዝላቲካ ሆክ አሰናድተዋለች። አዲሱ አበበ ይዞ ቀርበዋል። ውጭ ጉዳይ ሚኒስትሩ ከስልጣን የተነሱት ብሪታንያ ውስጥ ለነበሩት ለቀድሞ የሩሲያ ሰላይ መመረዝ ተጠያቂዋ ሩሲያ ነች ካሉ ከሰዓታት በኋላ መሆኑን የፖለቲካ ተንታኞች ይናገራሉ። በዚህ ጉዳይ ላይ ትራምፕ ዝምታን ነው የመረጡት። የሆነ ሆኖ ቲለርሰን ትናንት ማክሰኞ ባሰሙት የስንብት ንግግራቸው ለሩሲያ መንግሥት አንድ መልእክት አስተላልፈዋል። ሩሲያ የምትወስዳቸው እርምጃዎች ሁሉ በአጠቃላይ ለመላው ዓለም ሕዝብ በተለይም ደግሞ ለራሷ ሕዝብ የቱን ያህል ጠቃሚ እንደሆኑ በውልት መረምር ይገባታል ይሄ ውስጥ ውስጡን የምታካሄደው ነገር ከቀጠለ ግን ማንንም አይጠቅምም፣ ራሷንም ከተቀረው ዓለም የሚያገላት ይሆናል። ፕሬዚዳንት ትራምፕ በቲለርሰን ቦታ የተኩት የሲአይኦውን ማይክ ፖምፒዮን ነው። በፕሬዚዳንት ትራምፕ የተባረሩት የቀድሞ ረዳት የውጭ ጉዳይ ሚኒስትርና ከፍተኛ የዩናይትድ ስቴትስ ዲፕሎማት ቶም ካንትሪማን ለቪኦኤ ሲናገሩ ሩሲያ በዩናይትድ ስቴትስ የውስጥ ፖለቲካ እጇ እንዳለበት ፖምፒዮ ጠንቅቀው ያውቃሉ ብለዋል። I hope that he may be able to convince the president. ይህ ችግር ፕሬዝዳንቱ እንዲያውቁት ብቻ ሳይሆን ለዩናይት ስቴትስ ዴሞክራሲም ጎጂ እንደሆነና ይህን የመሰለውን የተደበቀ አሰራር ማቆም ተገቢ መሆኑን አዲሱ ተሿሚ ለመጀመሪያ ጊዜ ይነግሯቸዋል ብዬ ተስፋ አድርጋለሁ። ፖምፒዮ ወታደራዊ ትምህርት እንዳላቸውና ፕሬዚዳንት ትራምፕ ደግሞ ከወታደራዊ መኮንኖች ጋር ተስማምተው እየሰሩ እንደሆነ የፖለቲካ ተንታኞች ይናገራሉ። የአትላንቲኩ ካውንስል የፖለቲካ ምሁር ኤሪየል ኮሆን ዩስ የበለጠ ጥንካሬ የጎላበት የበለጠም የትራምፕን አካሄድ የሚመስልና ከፔንታገን አሰራር ጋር የበለጠ የተያያዘ ነገር ልናይ እንችላለን። ይሁንና ደግሞ ፓምፒዮ የቀድሞ ምክር ቤት አባልና ሪፐብሊካን በመሆናቸውም ትችት ሊኖር እንደሚችል ግልጽ ነው። የውጭ ጉዳይ ሚኒስቴር ሹምሽር ይፋ የሆነው ፕሬዚዳንት ዶናልድ ትራምፕ በመጪው ግንቦት ወር ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የኒኩሌር ጦር መሳሪያን ስለማስወገድ ከመወያየታቸው አስቀድሞ መሆኑ ይታወቃል። ግንቦት ደግሞ ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የኒኩሌር ጦር መሳሪያ ስምምነት ለማቋረጥ የወሰኑበት ወቅት ነው። ጎ እነኚህ ሁለት ነገሮች አብረው የሚሄዱ አይደሉም። ተግባራዊ በመሆን ላይ ያለና ቀደም ሲል የተስማማበትን ነገር አሽቀንጥረህ መጣል፣ አሁን ደግሞ ከሰሜን ኮሪያ ጋር የምታደርገውን ውይይት እንደምን አድርጎ ሊጠቅም እንደሚችል ፈጽሞ የሚገባ ነገር አይደለም። ምናልባትም ፕሬዚዳንት ኪም ጆንግ ኡን ቆይ እስቲ ቀደም ሲል የተደረሰ ስምምነትን ለመሻር እየተዘጋጀ ካለ ፕሬዚዳንት ጋር ምን አይነት ስምምነት ነው ማድረግ የሚችለው ብለው እንዲጠይቁም ያደርጋቸው ይሆናል። ይህም ሁሉ ሆኖ ግን የኒውክሌር ጦር መሳሪያን ስለማስወገድ ከሰሜን ኮሪያ ጋር በሚኖራቸው ውይይት አንድ አጠቃላይ ውጤት ይገኝበታል ብለው እስካላመኑ ድረስ ፕሬዚዳንቱ የሚከተለው አደጋ ሳያሰጋቸው ተነሳሽነት በመውሰዳቸው ካንትሪማን ያመሰግኗቸዋል። አንዳንድ ተንታኞች ደግሞ ውጤት እንደሚገኝበት ተስፋ የሌለው ጉባኤ ማካሄድ ትርፍ የለውም ይላሉ። የተጀመረው ርዕስ ለትንታኔም የሚጋብዘን ነው። ተያያዥ ትንታኔ እናቀርባለን። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን የስርጭታችን አጋማሽም አልፏል። ለሁሉም አስተናጋጆቻችሁ አሉላ ከበደና አዳኒት ሳየንን አሁን ቀደም ብዬ እንደጠቀምኩት ትንታኔ በፕሬዚዳንት ትራምፕ ውሳኔ ከስራቸው በተሰናበቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስንብትና አንድምታ ዙሪያ ኢትዮጵያን ጨምሮ በአራት የአፍሪቃ ሀገሮች ካደረጉት የሥራ ጉብኝት መልስ የዩናይትድ ስቴትስን ምድር በረገጡ ሰዓት ውስጥ ነው። በፕሬዚደንት ትራምፕ ውሳኔ ከስራቸው የመሰናበታቸውን ዜና የሰሙት አዎን፣ ቀደም ብለን እንደጠቆምነው በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰንበትና አንድምታ ዙሪያ የሚያጠነጥነው የትንታኔ ቅንብር ነው። ሰሞኑን ትንታኔው በኦሃዮ ዩኒቨርሲቲ ስክሪፕስ ጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህሩን ፕሮፌሰር ብሩክ ኃይሉን ለትንታኔ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብሩክን ያወያየው። ለምሽቱ ዲሞክራሲ በተግባር ፕሮግራም እንዲሁም አሁን ቀጥሎ ይቀርባል። ዶክተር ብሩክ በትላንትናው እለት አፍሪካ ጉብኝታቸው መልስ ገና የዩናይት ስቴትስን ምድር በረገጡ ጥቂት ሰዓታት ውስጥ ከስልጣናቸው የተነሱትን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የስራ ስንብትና አንድምታ ይመለከታል። ውይይታችን የተሰናበቱበት መንገድ የተለየ ስሜት የፈጠረ ይመስላል። እስኪ ስለ ስንብታቸው ምንነት በመመልከት እንንደርደር። ቀድሞም ከፕሬዚዳንቱ ጋር ያላቸው ግንኙነት፣ በተለይ ደግሞ በዓለም አቀፍ ዲፕሎማሲ ዙሪያ ግንኙነታቸው ያን ያህል ጥሩ ነው በማይባል ደረጃ መሆኑ ይታወቃል። ግን ስንብታቸውን ራሱን እንዴት ይመለከቱታል? ዶክተር ብሮክ አመሰግናለሁ። ስንብታቸውን በተመለከተ እውነቱ ለመናገር ተገቢ ያልሆነ አካሄድ ነው። ፕሬዚደንቱ ሄዱት እንዲያውም ክብረ ነክብል ጥሩ የሚገልጸው ይመስለኛል። ክብራቸውን የሰውየውን ስብና በሚነካ ሁኔታ በትዊተር ነው። ሰውየው ራሳቸው ፕሬዚደንቱ፣ በትዊተር አሰናብቸዋለሁ ከሌን ተተኪውን ማርክ ፖምፔን ተክቻለው ለእጩነት አቀርባለሁ ለኮንግሬስ ለሴኔት፣ እሱን ግን አሰናብቻለሁ ብለው ነው ሬክስ መርዶን የሰሙት እንደ ሚሊዮን ሰዎች የፕሬዚደንት ትረምፕ ተከታታዮች በትዊተር ነው። እና ይሄ በጣም ክብር የሚነካ የሚያሳዙት ሁኔታ ነው። ይሄን ካልኩ በኋላ እርግጥ ነው እውነት ነው፣ ሁለቱ ሰዎች ከመጀመሪያ ጀምሮ በባህላዊ በሀገራችን አባባል ኮከባቸው አልገጠመም ልበል። ጥሩ አድርገው ገልጠውታል። በደንብ ያግባባ ይመስለኛል። በጣም ችግር የሻከረ ግንኙነት ነበራቸው። ሰውየው አመጣጣቸው ያው ከቢዝነሱ ከንግዱ ዓለም ነው። ያው የኤክሰን ሞቢል ቺፍ ኤግዚኪቲቭ ኦፊሰር ናቸው። ህይወታቸው በኮርፖሬት አለም የታጠረ እንጂ በፓብሊክ ፖሊሲ በመንግስታዊ አሰራር በዲፕሎማሲ በውጭ ግንኙነት በፖለቲካ ውስጥ የገብተ የተሳተፉ ሰው አልነበሩም ከልጅነታቸው ጀምሮ ሬክስ ቲለርሰን። ስለዚህ ለስራው ለሙያውም እንደው ቶታሊ ሙሉ ለሙሉ ማለት ይቻላል አዲስ ናቸው። አንድን ሰው ዋናን የማያቅ ሰው ባህር ውስጥ እንደመጣል ይቆጠራል። ወይም እሳቸው ሲቪል ኢንጂነር ናቸው በትምህርታቸው ዲግሪ ያላቸው አንድ ሲቪል ኢንጂነርን ትልቅ ሆስፒታል ወስዶ ሰርጀሪ የልብ ጥገና እንዳያደርጉቀደክና አድርጉ እንደማለት እንደዚያ ይቆጠራል። ለቦታም ለሁሉም ሰው ሁሉም እውቀቱ ችሎታው ምኑ የራሱ አለበት። ከቲን በፊት የራሱ የተመደበበት ልበል። ከሞላ ጎደል በዛ አይነት ሁኔታ ነው ሰው የሆነ ያመጧቸው እንደሚባለው እንደምታ አድማጮች እንደሚያስታውሱት ከራሻ ጋር ባላቸው በጣም ለየት ያለ ግንኙነት የተነሳ ለዛ ቦታ እንዳጫዋቸው ነው የሚታማው። ይሄ መታማት ብቻ ሳይሆን አሁን በሚደረገው ምርመራዎች ሁሉ እያፈጠጠ ፊት ለፊት እያገጠጠ እያፈጠጠ የመጣ ጉዳይ ነው። እና መጨረሻ የጠየከኝ ነጥብ አለ። እሱ ምንድን ነው? አብረው ሊመጡ አልቻሉም ያልከው መጀመሪያ ላይ። እውነቱን ለመናገር አታሉላ ጥረዋል። ሰውዬ ባላቸው እውቀት የፕሬዚደንት ትራምፕን ጉዳዮች ስቴት ዲፓርትመንት ለማስፈጸም ያሉትን ከሞላ ጎደል ፈጽመው አሁን አሁን መጨረሻ ላይ ነው ከአራት ወር አምስት ወር ወዲህ ይለይለትም ይመስላል። የራሳቸውንም ክብር ለመጠበቅም እኔም ጭንቅላት አለኝ፣ የሚመራበት እኔም አሳሰብ አለኝ፣ አንተ የምትለውን አላደለ እንዳልከው አልፈጸምም የሚልም እንደገናም እንደምናስታውሰው የስድብ ውርጅብኝ ሁሉ ወርዶባቸዋል። የሚሰውዬ እሳቸውም አጸፋው ለዶክተር ለፕሬዚደንት ትረምፕ ሰጥተዋል። ያው መቼም ወሬና ምን የሚሄድበት እንደ እንደ ሀረግ አይታወቅም። ምን ይሄ ቃሉን ለመናገር ይከብዳል፣ ከብዳል ልበለው። ምንም እንትን ካላለ ይሄ ይሄ ደደብ ሰውዬ ብለው ሁሉ ፕሬዚደንቱን ሲዘልፉ ተሰምተው፣ ከዛ በኋላ ለየላቸው፣ ለይቶላቸው ክንነታቸው ማለት ነው። ይሄ እንግዲህ ለማስቀመጥ ነው ጉዳዩን እና ራሻን በተመለከተ የ ከዛን ጊዜ በኋላ ነው ትንሽ ለመንቀሳቀስ የሞከሩት ሰውየው። ይህንን እንዲያው ለመንደርደሪያ ያህል ለማለት ነው። መልካም ለዚህ ኃላፊነት በፖለቲካ ሳይንስ እይታ ምናልባትም ከተለመደው ውጪ የሆነ ሰው እንደመሆናቸው በዝርዝር እርሶ ጥሩ አድርገው እንዳስቀመጡት፣ በስራቸው ግን የፕሬዚዳንት ትራምፕ አስተዳደር ከሚታይበት ሁኔታ ምናልባትም በአንዳንድ ቦታዎች ጥንካሬያቸው የታየበት ለአለቃ እሺ ከማለት ይልቅ ትክክለኛ ነው የሚሉትን በመስራታቸው የሚያወድሷቸው አሉ። ሌሎች የሚነቀፉባቸውን ሀሳቦች ቆይተን እናነሳለን። የስራ ክንዋኔያቸውንስ እንደምን ይገመግሙታል? ጀምር አድርገውታል። ስራ እንትናቸውን ስንገመግመው እዛ ስንገመግመው በተቻላቸው ዋና ዋና ጉዳይ ተብለው በፕሬዝደንቱ የተነገራቸውን እንትን ሞክረዋል። እሱም ቴሮሪዝምን በተመለከተ እንዲከታተሉ መካከለኛው ምስራቅ እንዲከታተሉ እስራኤልና የመካከለኛው ምስራቅ ሀገሮችን ኢየሩሳሌም የአንዲቫይድ ኢየሩሳሌም ያልተከፋፈለችው ምስራቅም ሆነ ምዕራብ ኢየሩሳሌም የእስራኤል ሀገር ሀገር እስራኤል ዋና ርዕሰ ከተማ የሚለውን ጉዳይንም እርግጥ አማቻቸው ቢከታተሉም እሳቸው እንዳስፈጻሚነት በዛ በኩል ገፍተዋል። ከአውሮፓ ሀገሮች ጋር አንዳንድ ግንኙነቶችን እንዲያጠናክሩ በየጊዜው ልከዋቸዋል ነገር ግን የራሳቸውን ሀሳብ እንዳላመጩ ነው እንዳላመነጩ ነው የታየው። አሁን አሁን ግን ቅርብ ያየነው ነገር ቢኖር ለምሳሌ ከመጨረሻው ትሪፓቸው ብንጀምር የአፍሪካ የአፍሪካ እንትን ክሪፓቸው ጉዞቸው ያየን እንደሆነ የሚያጠነጥነው ቴሮሪዝምን በመዋጋት ለምስራቅ አፍሪካ አልሸባብን በመዋጋት ከጅቡቲ ካለው የአሜሪካ ሚሊተሪ ቤዝን በተመለከተ እሱንም የማጠናከር ሁኔታ እንደ አጋር ሀገሮች ኢትዮጵያና ኬንያን የመሳሰሉትንም አብረው ቴሮሪዝም እንዴት ግንኙነት እንደሚቀጥል በዛ ሰርተውበታል። በተለይ ቲለርሰን ሊታወቁበት ይችላሉ ብዬ የምገምተው ምንድነው የሳሄል ሪጅንን ጉዳይ በተመለከተ ቴሮሪዝም በመዋጋት ከፈረንሳይ ከአውሮፓ ህብረት ከጀርመኖች ጋር ጥሩ ጥሩ እንቅስቃሴዎች ተደርገዋል። ለአሜሪካ ወታደሮችም ተሳትፏቸው ተጠናክሮ እንዲቀጥል ሞክረዋል። ይሄን ማለት እችላለሁ። ነገር ግን ወደ እንትናቸው ስብናቸው እንደገና ብመልስህ ምንድን ነው ችሎታቸው በተቻላቸው ሞክረዋል፣ ግን አልተሳካም። ስቴት ዲፓርትመንት ራሱ ስልጣን ከያዙ ጊዜ ጀምሮ ሰላሳ በመቶ በባጀትና በሰው ኃይል ቀንስ ብለው አመራር፣ ቀጭን አመራር ሰጥተዋቸው ያንን ለምሳሌ አስፈጽመዋል ማለት እንችላለን። የሚተቹበትም ነው ባለመቋቋማቸው ለሰራተኛውም ሆነ ለዩናይት ስቴትስ የውጭ ፖሊሲ ወሳኝ የሚባለውን በፕሬዚዳንቱ ትእዛዝ ተሸንፈው ተገኙ በሚል የሚተቹበት ነው። አሁን እያነሱ ያሉት ትክክል ልክ ነው። እነዚህ እነዚህ ጉዳዮች ናቸው የፕሬዚዳንቱ ቀኝ እጅ ሆነው አስፈጻሚ አካል ሆነዋል ነው የሚያሰኘው። ይሄ እውነትም የራሳቸው የወጣ ፖሊሲ የለም። አሁን አሁን ቅድም ለመጥቀስ እንደሞከርኩት የማፈንገጥ እና ከተሰጣቸው ስክሪፕትድ ንግግር ውጪ መናገር መጀመራቸው እና ራሻን ደግሞ መጨረሻ አሁን አሁን ወር ወር ተኩል ጀምሮ ራሻ በተመለከተ አንዳንድ አካሄዶችን ትንሽ መተቸት መዳዳታቸው ያ ነው እንግዲህ አዲስ ሁኔታ መጣው እንጂ ከዛ ውጭ ከተለመደው ከተሰጣቸው መመሪያ ውጭ ይሄ ነው የተባለ ለየት ያለ አካሄድ አልሄዱ ይ ነው ማለት የሚችል ። ሰዓታችን አለቀ። ውይይቱ ግን ይቀጥላል። የፕሬዚዳንት ትራምፕ አስተዳደር ቀጣይ አቅጣጫ፣ የዩናይት ስቴትስ አጋር ሀገሮች ምዕራባውያን ስጋትና ሊሆኑ ይችላሉ የተባሉ ጉዳዮች ላይ በሰፊው እንወያያለን፣ ከፕሮፌሰር ብሩክ ጋር ታዲያ በድረገጻችን ላይ ሙሉ ዝርዝር ውይይቱን ታገኛላችሁ። አድማጮች አሁን ወደ ቀጣዩ ሳምንታዊ ቅንብር ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካም እዚሁ ዩናይትድ ስቴትስ ውስጥ የሚያቆየን ይሆናል። ሶስት ወር ያህል ለቀረው የኔቫዳ ምክር ቤት በተለይም ለወረዳ 42 የምርጫ ወረዳ 42 መሆኑ ነው በአባልነት የሚወዳደሩት ኢትዮጵያዊ ናቸው። የዛሬው እንግዳችን ቀደም ብለን አስተዋውቀናቸዋል። አዲሱ አበበ እንግዳውን ራሳቸው ከሚያስተዋውቁበት ይነሳና ወደ ውይይታቸው ይወስድናል። ሀይ አይ አም አሌክዛንደር አሰፋ I am announcing my candidacy for Nevada State Assembly in District 42. ጤና ይስጥልኝ አሌክሳንደር አሰፋ ባላለሁ እያለ ራሱን ያስተዋወቀው የዛሬው እንግዳዬ አሁን ለተያያዘው የምረጡኝ ዘመቻ ማስታወቂያውን ይፋ ባደረገበት ወቅት ነው። ጤና ይስጥልኝ አቶ አሌክሳንደር አሰፋ። ጤና ይስጥልኝ አዲሱ ለኔቫዳ የመንግስት ምክር ቤት በተለይም ለወረዳ 42 አባልነት እንደምትወዳደር ይፋ ያደረክበትን ማስታወቂያ አድምጫለሁ። ቀደም ሲል በወጣትነት እድሜ ክልል ውስጥ እንዳለህም ስላወቅኩ አንተ ብል ድፍረት አይሆንም አይደለም እና ለዚህ ቀላል ያልሆነ ፉክክር ደግሞ ድፍረቱን ማግኘትህም በራሱ ትልቅ ነገር ነው እና እንኳን ደስ ያለህልሃለሁ መጀመሪያ አመሰግናለሁ እንግዲህ ወደዚህ ሀገር ከመጣህ አስራ ስምንት ዓመት ሆነኋል። ሁለተኛ ደረጃን ኮሌጅንም እዚህ እንደጨረስክ በራስህ የግል ስራ እንደምትተዳደር እዛ ማስታወቂያ ላይ አድምጫለሁ ተናግረሃልና እስቲ የአሜሪካ ህይወትህን ባጭሩ ግለጥልኝ። መልካም እንግዲህ ከኢትዮጵያ ከመጣሁኝ በኋላ ሀይ ስኩል እዚሁን የተማርኩት ሁለተኛ ደረጃ ሁለተኛ ደረጃ ትምህርት ቤት። ከዛ በኋላ ወደ ኮሌጅ ሄድኩኝ። የበረራ ትምህርት ቤት ሄጄ የፓይለት ትምህርት ነው የተማርኩት። ከዛም በኋላ ደግሞ ተመልሼ የፖለቲካል ሳይንስ ትምህርት ተመራ ያለው ማለት ነው። ወደዚህ ወደ ላስ ቬጋስ ሙቪ ያደረግኩት በሁለት ሺ ስድስት አመተ ምህረት ነው። ሌሎች ስራዎችንም ስሰራ ቆይቻለሁ። ከዛ በኋላ ደግሞ ከሁለት ሺ አስራ ሶስት ጀምሮ የራሴን ቢዝነስ ከፍቼ የራሴን ስራ እየሰራሁ ነው የምተዳደረው። ምን ቢዝነስ ነው? የሎጂስቲክስ ቢዝነስ ነው ማለት የትራንስፖርቴሽን ቢዝነስ ነው። እዚህ የዴሞክራቲክ ፓርቲ ውስጥም አክቲቭ በጣም ክሎስ ሆኜ እሰራለሁ ማለት ነው። በንቃት እና ሆነ በቅርበት እየሰራ ነው ማለት ነው። አንተ በእንግሊዝኛ ስትናገር እኔ እየተረጎምሁ ጊዜ እንዳንፈጅ እንግዲህ በተቻለ መጠን አማርኛ በጣም ወርቅ ነው ግሩም ነው እና ችግር አይኖርብህም ብዬ ነው የማስበው እንዴት ነው ወደዚህ የሚገርም ነው ከአውሮፕላን አብራሪነት ወደ ምክር ቤት አባልነት ትልቅ ለውጥ ነው እንዴት ወሰንክ ወደዚህ አሁን ይህን ውድድር ለመወዳደር እንግዲህ እኔ ለረጅም ጊዜ ሌሎች ተወዳዳሪዎችን ሳግዝ ወይ ደግሞ የምርጫ ቡድኖቻቸውን ስመራ ቆይቻለሁ። እዚህ ዴሞክራቲክ ፓርቲ ውስጥ ከሁለት ሺ አራት የፕሬዚደንታዊ ምርጫ ጆን ኬሪ የተወዳደረበት ምርጫ ጀምሮ ማለት ነው። እና ራሴን ለውድድር አቀርባለሁ የሚል ግምት ኖሮኝም አያውቅም። አሁን ግን ከሁለት ሺህ አስራ ስድስቱ የፕሬዚደንታዊ ምርጫ ዶናልድ ትራምፕ የተመረጠበት ማለት ነው፣ ከዛ ምርጫ በኋላ ራሴ መወዳደር እንዳለብኝና የበኩሌን አትሊስት በስቴታችን ደረጃ አስተዋጽኦ ማድረግ እንዳለብኝ ወሰንኩኝ ማለት ነው። ይሄንን ከመወሰኔ በፊት ብዙ ግፊቶች ይመጡ ነበረ ከጓደኞቼ፣ ፓርቲ ውስጥ ካሉትም፣ ውጭ ካሉትም የመጨረሻ ዲሳይድ እንዳደርግ ይሄ ያደረጉኝ እንደውም የሪፐብሊካን ጓደኞቼ ናቸው። እየደወሉ እንግዲህ ይሄ ጊዜ የአንተ ጊዜ ነው መግባት አለብህና ማድረግ ያለብህን ነገር ማድረግ አለብህ የሚሉ ግፊቶች ነበሩና የዛሬ የአስራ አምስት ወሮች አካባቢ ዲሳይድ አድርጌ እንግዲህ የምርጫውን ስራ መስራት ጀምሬ ያለሁ። ከዚህ ቀደም እንዳንተው በተለያዩ የዩናይትድ ስቴትስ መንግስታዊ መስሪያ ቤቶች ውስጥ ለመወዳደር የወሰኑና የሞከሩ አሉ። ተስፋ አለን እንግዲህ፣ አንተም ደግሞ የተሻለ ውጤት አግኝተህ በኔቫዳ ምክር ቤት ውስጥ እናገኘሃለን ብዬ ተስፋ አደርጋለሁ። ምንድን ነው፣ ምን ያህሉን ኢትዮጵያዊ አሜሪካዊ በተለይ ዲሞክራቶችን ወይም ደግሞ ሪፐብሊካችን ቢሆኑ አንተን የሚደግፉ ካሉ ቅድም ያበረታቱኝ እንደውም ሪፐብሊካን ጓደኞች ናቸው ብለኛልና፣ ምን ያህሉን ደርሰሃል? ምን ያህሉን አግኝተህ ቅስቀሳ አርገሃል? ከምን ያህሉ ተስፋ አግኝተሃል? አሁን ያለ ተስፋ ምንድን ነው? ያው ገና በቅርብ ነው እርግጥ ይፋ ያደረግከው፣ ግን ተስፋህ ምንድን ነው? ምን ይመስላል? መጀመሪያ እንግዲህ ቦታው ላይ የነበረችው እዚህ ወንበር ላይ የነበረችው ሌላ ዴሞክራት ተወካይ ናትና በብዙ ፖሊሲዎቻችን ላይ አነስማማም ነበረ። ከኛ ኮሚዩኒቲም ጋር ብዙ ግንኙነት የላትም እና እሷን ከቦታው ላይ ለማንሳት ነበረ እንግዲህ ይሄ የምርጫ ዘመቻ የጀመርኩት ማለት ነው። ትንሽ ወራቶች ከገፋን በኋላ የእኔን ጥንካሬና እኔ ከህብረተሰቡ ጋር ያለኝ ትስስር ጠንካራ እንደሆነ ስታይ ለራሷ ወንበር ተመልሳ ማወዳደር እንደማትፈልግ አሳውቃ ከውድድሩ ወጥታለች ማለት ነው። እንግዲህ ይሄ ለእኛ ለኢትዮጵያውያን ኩራት መሆን ብቻ ሳይሆን ለዴሞክራቶች ልዩ እድል ነው የሚከፍትልን አሁን እንዳልኩ እንግዲህ የትራምፕ አድሚኒስትሬሽን ኢሚግራንቶችንና አፍሪካውያንን አፍ አውጥቶ የመሳደብ ደረጃ ሁሉ የደረሱበት ጊዜ ነው እና ዴሞክራቶች እኔን ከአፍሪካ ከኢትዮጵያ የመጣና ጠንካራ አሜሪካዊ ለመሆን የበቃ ተወዳዳሪ በመምረጣቸው የፕሬዚደንቱን አፍ የሚያስይዙበት ጠንካራ መልስ ነው ብዬ አስባለሁ። በዚህ ደረጃ ወይም በአንተ ደረጃ ላሉ ኢትዮጵያውያን አሜሪካውያን ምን ያህል እድል ይሰጣል? ለነሱስ በዚህ አጋጣሚ ምን አይነት ምክር ትሰጣለህ? ምን ለምንድን ነው ይህን ጥያቄ የማነሳው ብዙዎቹ ችሎታ ያላቸው የሚሳካ ወይም ደግሞ የሚፈቀዱሉም ማይመስላቸው ይኖራሉ ብዬ አስባለሁ። እንደው ካልተሳሳትኩ ያንተ መወዳደር ግን ትልቅ ምሳሌነት አለው። ከዛ አንጻር ምን ትላለህ ለማለት ነው። እዚህ ሀገር የዜግነት መብት ሲሰጠን መብት ብቻ ሳይሆን ሀገርን የሚያክል ነገር በኃላፊነት ነው የተሰጠን እንግዲህ ይህን ኃላፊነት ብዙ ኢትዮጵያውያን ወገኖቻችን አጢነው የተረዱ አይመስለኝም። ለምሳሌ የምርጫ ጊዜዎች ሲመጡ እንኳን ለመወዳደር ወጥተው የሚመርጡ በጣም ጥቂቶች ናቸው። እንግዲህ ይሄ የሚሆነው ይሄ ሀገራችን አይደለም፣ እኛ መጤንን እነሱ እንደፈለገው አድርገው ያስተዳድሩ፣ እኔ ስራ አይነት ሰርቼ ይኖራለሁ የሚል ደካማ አመለካከት አለ። እንግዲህ ይሄን የሚለው ሰው እዚህ ሀገር ዜጋ ከመሆን አልፎ ታክሱን የሚከፍለው እዚሁ ነው። ልጆቹን የወለደው እዚሁ ነው። ቤት አለው ከመጣ ረጅም ዓመት ሆኖታል እና ትንሽ ኃላፊነት የጎደለው አካሄድ ነው ወይም መብትን አለማወቅም መብትን አለማወቅም ነው። ከሌሎች እኩል አይደለንም፣ ከሌሎች አሜሪካውያን እኩል አይደለንም የሚለውን አመለካከት ተቀብለነው ያስተናገድ ነው ይመስለኛል። ይሄ ደግሞ ተቀባይነት ያለው ነገር አይደለም። ለልጆቻችንም የሚሰጠው መልእክት የደከመ ነገር ነው። እንግዲህ የወደፊቱን ጀኔሬሽን ማነቃቃት፣ ትውልድን ማነቃቃት ካለብን እራሳችን በንቃት መሳተፍ ስንችል እና ስለ ማህበረሰባችን ግድ ሲለን ስለ ልጆቻችን ስለሚማሩበት ትምህርት ቤቶች ግድ ሲለን ጥራቶቻቸው የምንተዳደርባቸውን ህግጋት መጻፍና ማጻፍ ስንችል ነውና በንቃት መሳተፍ ይኖርብናል እላለሁኝ። አብረው የሚወዳደሩት ዴሞክራቶች እንዴት ነው ጥንካሬያቸው፣ ከአንተ ጋር ስታስተያየው? ብዙ ሪሶርስ ያላቸው ታዋቂ ሰዎች ገንዘብም ያላቸው ናቸው። ግን በፓርቲ ውስጥ ያለው እና በህዝቡ መካከል ያለው ድጋፍ ለእኔ የላቀ ነው እና በጣም ትልቅ ተስፋ ነው ያለን። በጣም ድንቅ ነው በእውነቱ። አመሰግናለሁ። ይቅናህላለው። በነገራችን ላይ አሌክሳንደር አሌክሳንደር እዚህ ከመጣህ ያወጣህ ስም ነው? ቀድሞም ነው? ይቅርታ፣ በጣም ግል ጥያቄ እንዳይሆንብኝ ነው ነው። አይ፣ ቀድሞም ነው ቀድሞም ነው። በእኔ ስወለድ አጎቴ ያወጣልኝ ስም ነው። እሺ ቤተሰብ፣ ልጅ ወይም ልጆች፣ እዚህ ሀገር እንዴት ነው ንኖሩ? ልጆች የሉኝም። ባለቤት አለች፣ ዝናሽ ትባላለች። የአዲስ አበባ ልጅ ናት። እዚሁ ላስ ቬጋስ ነው የተገናኘ ነው። ድንቅ ነው። መልካም እድል እመኝልሃለሁ። እግዚአብሔር ስጥልኝ። አሌክሳንደር፣ በጣም አመሰግናለሁ። አዲሱ፣ አድማጮች፣ አሁን የፕሮግራም ማሳሰቢያ የኢትዮጵያ መንግስት ሕይወትና ንብረት ከጥቃት ለመከላከል ሲል ባለፈው የካቲት 9 2010 ሁለተኛውን የአስቸኳይ ጊዜ አዋጅ መደንገጉ ይታወቃል። አዋጅ በኢትዮጵያ የተወካዮች ምክር ቤት የጸደቀበት ሂደት ተቃውሞ የገጠመውና አነጋጋሪ ነበረ። ሆኖም ለስድስት ወራት እንዲቀጥል ተደርጓል። ከየካቲት ዘጠኝ ወዲህ ግን በርካታ ኢትዮጵያውያን በመከላከያ ሰራዊት ጥይት ተገድለዋል ኢትዮጵያም በቅርቡ ስድስት ሺህ የሚሆኑ የፖለቲካ እስረኞችን የፈታች ቢሆንም በዚህኛው አዋጅ ታዲያ ተጨማሪ ሰዎች እየታሰሩ መሆኑን የአዋጁ አስፈጻሚ ባለስልጣናት ገልጠዋል። ባለፈው ሳምንት ፍጻሜ ደግሞ ከሰራዊቱ ጥቃት ሽሽት ቁጥሩ ሃምሳ ሺህ ይደርሳል የተባለ ህዝብ ወደ ጎረቤት ኬንያ ተሰደዋል ይላል በኢትዮጵያ የአስቸኳይ ጊዜ አዋጅ አስፈላጊ ነው የሚሉና መደንገቡን የሚቃወሙም አሉ። በአስቸኳይ ጊዜ አዋጁ አተገባበር የኢትዮጵያ ሰራዊት የዜጎች ሕይወትና ንብረት የመጠበቅ ኃላፊነትና ግዴታ እየተወጣ ይሆን? በእነዚህ ነጥቦች ዙሪያ የተለያዩ አመለካከቶች ያሏቸው እንግዶችን ለፊታችን አርብ ለውይይት ጋብዘናል። ጥያቄዎቻችሁን በ202205 9942 የውስጥ መስመር 14 በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ወይም በፌስቡክ ቪኦኤ አምሃሪክ አድራሻችን ላኩልን። አሁን ስርጭታችን የተገባደደው አድማጮች የኚህን እውቅ ሰው ድምፅ እናሰማችሁና ቀደም ብለን ዜና እረፍታቸውን ተናግረናል። ወደ ስርጭታችን ማገባደጃ እናመራለን። አሁን የሰማችሁት የእውቁን የፊዚክስ ሊቅ ስቲቨን ሃውኪንግን ዛሬ በ76 ዓመት ዕድሜያቸው ያረፉትን ነው። ቀደም ብለን እንዳስተዋወቅ ነው። ታዲያ ሀውኪንግ በ21 ዓመት እድሜያቸው በያዛቸው ሕመም ሳቢያ መነጋገር አይችሉም ነበር። መንቀሳቀስም ስለማይችሉ በተንቀሳቃሽ ወንበር ላይ ሆነው ነው የሚዘዋወሩት የነበረው። ሀውኪንግ መነጋገር የሚችሉትም ከተንቀሳቃሽ ወንበራቸው ጋር በተያያዘ የድምፅ መሳሪያ አማካኝነት ነው። አድማጮች፣ ስርጭታችን አበቃ። በሳይንስ ክፍለ ጊዜ በሰፊው እንመለሳለን። አሁን እየትገኛ ላል በእኛ በኩል ሰላም ደህናደሩ ታዋቅ